የቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንዳ ዛሬ ሐሙስ ሕዳር 26 ቀን 2017 ዓመተ ምሕረት እኩለ ቀን ላይ ከእስር ተፈተው ከቤተሰቦቻቸው ጋር መቀላቀላቸውን ባለቤታቸው ወይዘሮ ስንታየው ለማየው ለአሜሪካ ድምጽ ተናግረዋል። ባለፈው ሰኞ ሕዳር 23 ቀን 2017 ዓመተ ምሕረት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስ ወጥተው ጉዳያቸውን በውጭ ሆነው እንዲከታተሉ በወሰነላቸው መሰረት ትላንትና አስራ አንድ ሰዓት አካባቢ ታስረው ከነበሩበት የቅሊንጦ ማረሚያ ቤት ሲወጡ ወዲያው በፀጥታ ኃይሎች ተይዘው ወዳልታወቀ ስፍራ መወሰዳቸውን ባለቤታቸው ወይዘሮ ስንታየው ገልጾ ነበር። ዛሬ ጠዋት የፌዴራል ፖሊስ ወንጀል ምርመራ ቢሮ ሄደው ባለቤታቸውን ጎብኝተዋቸው እንደነበረ ተናግረዋል። ሜክሲኮ የፌዴራል ወንጀል መምሪያ አንጀቱ በከዱረቱር የሰን ችር ሜክሲኮ አካባቢ በሚገኘው በፊት የፌዴራል ፖሊስ መምሪያ የነበረበት ቦታ ሄደን ነው የጠየቅነው። እዚያ ከደረስን በኋላ የሆኑ ሰዎች እሱ እዚህ የለም አሉን። ሌሎች ደግሞ እዛ እንደነበረ ነገሩን። በመጨረሻም አግኝተነው ምግብ ሰጥተነው ግቢውን ለቀን ወጣን። በኋላ አቶ ታዬ ራሱ ደውሎ መውጣቱን ነገረን። በቅርብ ለነበረ የቤተሰብ አባል ቶሎ እንዲሄድለት ነገር ነው። ከዛም ይዞት መጣ። ገና አሁን ነው ቤት የደረሱት። አቶ ታየን ለምን ተመልሰው በቁጥጥር እንዳዋሏቸው የገለጸላቸው አካል እንደሌለም ወይዘሮ ስንታየው አክለው ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የአቶ ታየን ጉዳይ ሲከታተል መቆየቱን በኮሚሽኑ የክትትልና የምርመራ ሪጂናል ዲሬክተር ሰላማዊት ግርማይ ለአሜሪካ ድምፅ ገልጸዋል። በፍርድ ቤቱ ትዕዛዝ መሰረት ማረሚያ ቤቱ እንግዲህ ያው የዋስትና ሂደቱን ጠብቆ እሳቸውም የሚጠበቀው የሚጠበቅባቸውን ግዴታ ካሟሉ በኋላ ወደ አስራ አንድ ሰዓት አካባቢ ያው ከቄሊንጦ ማረሚያ ቤት እንደወጡ ይታወቃል። ከዛ በኋላ ግን ፌዴራል ፖሊስ በኩል ደግሞ ያው በህግ ይፈልጋሉ በሚል በቁጥጥር ስር ብለው ሜክሲኮ ባለው የምርመራ ማቆያ ውስጥ እንደቆዩ እናውቃለን። ከዛ በኋላ ግን ከተወሰኑ ሰዓታት በኋላ ደግሞ ተለቀው ቤታቸው ገብተዋል። ሰላማዊት ግርማ የጸጥታ ኃይሎች አቶ ታየን በትናንትናው ዕለት ለምን ዳግም በቁጥጥር እንዳዋሏቸው ኮሚሽኑ የሚያውቁ ነገር ይኖር እንደሆነ ተጠይቀው፣ ማረሚያ ቤት በኩል ነው በቀጥታ ዛሬ ክትትልና ምርመራ ያደረግነው። በፌዴራል ፖሊስ በነበሩበት ወቅት ጉብኝት አላካሄድንም። ነገር ግን መረጃዎቹን ስንከታተል ነበረ። ያው አሁን ደግሞ እንደተለቀቁ ደግሞ ያው መረጃው ኖሩናል ማለት ነው። አቶ ታዬ ደንዳ ለፍርድ ቤት ባቀረቧቸው አቤቱታዎች ዙሪያ የሰብአዊ መብቶች ኮሚሽኑ ምርመራ እያደረገ መሆኑን የገለጹት ሰላማዊት ግርማይ፣ ምርመራው እንደተጠናቀቀም ውጤቱ ይፋ ይደረጋል ብለዋል። ባለፈው አመት ታህሳስ ወር ላይ በቁጥጥር ስር የዋሉት የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ በመጀመሪያ በሶስት ጉዳዮች ተከሰው ነበር። በሂደት ግን ሁለቱ ክሶች ውድቅ ተደርገው በሶስተኛው ጉዳይ ማለትም ሕገወጥ የጦር መሳሪያ ይዞ በመገኘት በሚለው ክስ ታህሳስ 3 ቀን 2017 ዓ.ም ተመረጥ በልደታ ከፍተኛ ፍርድ ቤት ተጨማሪ የመከላከያ ምስክሮችን ለማሰማት ተቀጥረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ